በሰሜን ኬንያና ደቡብ ኢትዮጵያ ከባድ ዝናብ ጥሎ ጉዳት ማስከተሉ ተነግሯል። ዝናቡ በሰሜን የኬንያ ሜርሳ ቤት ግዛት 182 ቤቶች ማውደሙንና ከብቶችን መውሰዱን የአካባቢው አስተዳዳሪ ለአሜሪካ ድምጽ ገልጸዋል። ገልሞ ዳዊት ተጨማሪ አለው። ሰሞኑን በሰሜን ኬንያ ግዛት መርሰቢት፣ እንዲሁም በኢትዮጵያ ደቡብ ቦረና እየዘነበ ያለው ከባድ ዝናብ መርሰቢት ግዛት ጎልቦ ቀበሌ ማህበር የነዋሪዎች ቤት ላይ ጉዳት ማድረሱን እና ሰዎችን ከቤታቸው ማፈናቀሉን የአካባቢው ፓርላማ ተወካይ አብዱራህማን ሼህ በሽር ለአሜሪካ ድምጽ ተናግረዋል። ከመቶ ዘጠና ሁለት ቤት በላይ አጥፍቷል። አሁን እየነገርኩ ባለሁበት ሰዓት ሶሎሎ እና ቦሪ ጆርሶ የሚባሉ ቦታዎች ላይም ሰብል እንዲሁም የእንስሳት ሀብት ላይ ጉዳት አድርሷል። በአጠቃላይ በጉልቦ ብቻ 95 ፍየሎችና 71 ከብቶች ዝናቡ ባስከተለው ጎርፍ ሞተዋል። በርካታ ሰዎችም ቤታቸውን ጥለው ሸሽተዋል። አቶ አብዱራህማን ዝናቡ ለአራት ተከታታይ ቀናት መዝነቡን ገልጸው በጎርፉ ቤታቸው የተደረምሰባቸው ሰዎች እርዳታ እንዲያገኙ ለቀይ መስቀልና ለኬንያ ማዕከላዊ መንግስት አቤት እያልን ነው ብለዋል። ተጎጂዎቹን የምንረዳበት ምንም ነገር በእጃችን ላይ የለም። አሁን ለቀይ መስቀል የድረሱልን ጥሪ አቅርበን የጉዳቱን ሁኔታ በማጣራት ላይ ናቸው። የኬንያ ማዕከላዊ መንግሥትም እርዳታ እንዲያደርግልን ጠይቀናል። በተጨማሪም የማርሳቤት ግዛት ጥቂት የሰብል እርዳታ እንደሚልክ ቃል ገብቶልናል፣ ግን እስካሁን ምንም የደረሰን ነገር የለም። የአካባቢው ፓርላማ አባል አቶ አብዱራህማን ተፈናቃዮቹ በአሁኑ ሰዓት በአካባቢው ቀበሌዎች ባሉት የሰዎች ቤት ተጠግተው እንዳሉ ገልጸው የጎልቦ ቀበሌ ማህበር ምድራዊ አቀማመጥ ለጎርፍ አደጋው መባባስ ምክንያት ሆነዋል ብለዋል። ለአሜሪካ ድምፅ ገልሞ ዳዊት ከናይሮቢ